እዚያም ብዙ ጋዜጠኞች ታስረዋል። ከእነሱም ውስጥ አንደኛው ደራሲው ጋዜጠኛ ዳዊት ይስሐቅ ይገኝበታል። አለፍርድና አለክስ አለ ክስ ያልታወቁ ሰዎች መጥተው ሴት ልዩ ወይዘሪት ቤተልሔም እንዳለችው አባቷን ይዘው አንድ ቀን ሄደዋል። እሱን መጥተው ከቤታችን ሲወስዱት ያኔ እኔ እዛ ነበርኩኝ። እናት ያኔ እኔን ለማረጋጋት አይዞሽ፣ ምንም አታስቢ፣ ተመልሶ ይመጣል ብላ እንዳጽናናችኝ ያስታውሳለሁ። ይኸው እሱን ወስደውት ወደ ቤቱ ሳይመለስ ወጥቶ ከቀረ አስራ ስድስት አመት አለፈው። ዳዊት በ1993 ዓ.ም እንደ አውሮፓን አቆጣጠር ኤርትራ ተገንጥላ ነጻ ስትወጣ ከሌሎቹ ሀገሩ ልጆች ጋር ሆኖ በዲሞክራቲክ ስርዓቱ ግንባታ ላይ ለመሳተፍ በስደት ይኖርበት ከነበረው ከስዊድን ሀገር ተነስቶ አስመራ ከተማ የተመለሰ ሰቲት የሚባል የሳምንታዊ መጽሔት አዘጋጅ ጋዜጠኛም ነበር። ብዙ መናገር ሳይሆን የነገሮችን አካሄድና አቅጣጫ ወዴት እንደሚያመራ ተከታትሎ መመልከትን የሚወድ ጥሩ ሰው ነበር። ከእጁ የማይጠፉትን መጽሐፍቶችን ማገላበጥን እሱ ይመርጣል። እኛንም ልጆቹን ብዙ ስለ ሀገራችን እንድናውቅ፣ ብዙም መጽሐፍቶችን እንድናነብ በየጊዜውም ያበረታታል ነበር ነጻ ምርጫ ነጻ ህብረተሰብ ነጻ ማህበርና ነጻ ፕሬስ በኤርትራ ይቋቋማል ይኖራል ተብሎ ለዘመናት ይነገርለት የነበረው ፕሮፓጋንዳ የደረሰ ምንስ ሆነ የሚሉ ሰዎች በአንድነት በግልጽ ደብዳቤ ፕሬዝዳንቱን ያኔ እነሱ ሲጠይቁ ይህን ሁኔታ ተከታትሎም ዳዊት ይስሐቅ ይዘግብ ነበር ለጥያቄው ገዢው መደብ መልስ እንደ መስጠት አስራ አንድ ፖለቲከኞችና በርካታ የሀገሪቱን ጋዜጠኞች አለ ክስና አለ ፍርድ ለቃቅሞ ናሽናል እንዳለው ወርውሯቸዋል። የት እንደታሰረ አሁን እሱ የት እንዳለ ቤተሰቦቹም ሆነ ጓደኞቹ ዲፕሎማቶች ሆኑ ጠበቆቹም ቤተልሔም እንዳለችው ምንም እስካሁን ድረስ የሚታወቅ ነገር የለም። የሚያሳዝነው ነገር ይህን ሁሉ ሁኔታ ዝም ብለን ተቀብለን መኖራችን ነው። በዚህ እኛ የሰው ልጆች እጅግ ደካማ ፍጡር ነን። ለእኔ ከባዱ ነገር ከሁሉም የእሱን የአባቴን ሁኔታ አለማወቅ ነው። ይኑር አይኑር፣ ወይም በምን አይነት ሁኔታ ላይ አሁን እሱ ይገኝ፣ ምንም የምናውቀው ነገር የለም። ሚስተር ቢዮን ቱንቤኪ፣ የድንበር የለሹ የጋዜጠኞች ማህበር ተጠሪ በስዊድን ሀገር፣ ዳዊት ይስሐቅ በህይወቱ አለ የሚለውን አስተያየታቸውን ሰንዝረዋል። የደረሱን ዘገባዎች እንደሚጠቁሙት አንዳንድ ሰዎች የእስር ቤቱን ሁኔታ መሸከም ሳይችሉ ቀርተው ያው ህይወታቸው አልፈዋል። ሞቱ ከተባሉት የስም ዝርዝር ውስጥ ደግሞ የዳዊት ስም የለም። አንድ ነገር ቢሆን ወሬው ይደርሰናል ብለን ተስፋ እናደርጋለን። ያማገነኑን የአቶ ኢሳያስ አፈወርቅን ስርዓት ሸሽቶ ታላቋ ብሪታንያ የገባው አሁን አሰና የሚባለውን የራዲዮ ጣቢያ ያቋቋመው ጋዜጠኛው አቶ አማኑኤል ኢያሱ ኤርትራ የአፍሪካ ሰሜን ኮሪያ ሆናለች ብሎ የአስመራን ገዢዎች ከሷል። የተቃውሞ የፖለቲካ ድርጅቶች በኤርትራ የሉም። ነጻ ፕሬስ የሚባለው ነገር በሀገሪቱም የለም። ፕሬዚዳንቱ እዚያ የፈለጉትን ነገር አላንዳች ተቃውሞና ቁጥጥር የሚያንከባልሏት ምድር ኤርትራ አሁን ሁናለች። ስለዚህ ይቺ አገር የአፍሪካ ሰሜን ኮሪያ ናት። እንደ ዳዊት ይስሐቅ በአፍሪካ ይህን ጻፋችሁ ይህን ተናገራችሁ ተብለው ታስረው የሚሰቃዩ ጋዜጠኞች ቁጥር አምኒስቲ ኢንተርናሽናል እንደዘገበው እጅግ ብዙ ነው። እነሱንና በሌሎች አካባቢ የታሰሩትን ጋዜጠኞች የፕሬስ ነጻነት ቀን ዛሬ አስታውሶ ስለ እነሱ ጉዳይ በዓለም ዙሪያ ማንስተዋል ይልማል ሚካኤል ዶቸ በለ ራዲዮ ጣቢያ ከበርሊን ከተማ